I ን በበላይነት የሚቆጣጠሩት ና በከፊል ገለልተኛ የሆኑት የቦርድ አባላት በፕሬዝዳንት ዶናልድ ትራምፕ ላይ ያሳለፉት ውሳኔ ፌስቡክን ለሚጠቀሙ የዓለም መሪዎችና ሌሎች ከፍተኛ ኃላፊነት ላይ ያሉ ሰዎችም መልእክት የሚያስተላልፍ መሆኑን የፌስቡክ ቦርድ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ይናገራሉ። ሁሉም የፌስቡክ ተጠቃሚዎች ላይ ተፈጻሚ የሆነው ህግ ተጽዕኖ ፈጣሪ የሆኑ ሰዎች ላይም ተፈጻሚ ይሆናል። ተጽዕኖ ፈጣሪዎች በሌላ የተለየ ህግ መታየት የለባቸውም። ሆኖም በፕሬዝዳንት ትራምፕ ላይ የተላለፈው ውሳኔ እነዚህ ህጎች ምንድናቸው? መልእክታቸውን በፌስቡክ ማስተላለፍ ለሚፈልጉ መሪዎችስ ስ ምን ትርጉም ይሰጣል የሚል ጥያቄ አጭሯል። ቴክኖሎጂ በበይነ መረብ አማካኝነት የሚደረግ የመናገር ነጻነት ላይ ያለውን ሀይልም በክፉ አይን እንዲታይ አድርጓል። ከጋዜጠኞች፣ የመብት አቀንቃኞችና ጠበቆች የተዋቀረው የፌስቡክ ቦርድ በዚህ ሳምንት እንዳስታወቀው ባሳለፍነው ጥር ላይ በዩናይትድ ስቴትስ ምክር ቤት ላይ ጥቃት መድረሱን ተከትሎ ግዙፉ የማህበራዊ ትስስር ሚዲያ የፕሬዚዳንት ዶናልድ ትራምፕን ገጽ ማገዱ ትክክለኛ ውሳኔ ነበር ብሏል። ቦርዱ በተጨማሪ በቀጣይ የትራምፕን ገጽ እጣ ፈንታ ለመወሰን የስድስት ወር ጊዜ የሰጠ ሲሆን ፌስቡክ የቦርዱን ውሳኔ በጥንቃቄ እንደሚያጠናው ተናግሯል። የዲሞክራሲና የቴክኖሎጂ ማዕከል ዳይሬክተር የሆኑት ኤማ ላውንሶ በጉዳዩ ላይ እንዲህ ይላሉ። ፌስቡክ ትራምፕን የማገድ ውሳኔውን ለበላይነት ለሚቆጣጠረው ቦርድ ሊተውለት የፈለገ ይመስላል። ቦርዱ ደግሞ መልሶ ለፌስቡክ፣ አይ፣ ይህ የእናንተ ችግር ነው፣ ፖሊሲያችሁን በግልጽ አስቀምጡና እነዛን ፖሊሲዎች ይጻረራል ወይም አይጻረርም ብላችሁ ውሳኔያችሁን ስጡ ብሎ መለሰላቸው። ላውንሶ እንደሚሉት ቦርዱ በመናገር ነጻነትና ሰዎችን ከጥቃት በመጠበቅ መሀል ውስብስብ በሆነው ጉዳይ ላይ ብዙ ታግሏል። ዓለም አቀፉ የሰብአዊ መብት ሕግ ለሰዎች የመናገር ነጻነት መብት ጥበቃ ያደርጋል። ነገር ግን አንዳንድ ንግግሮች ደግሞ ዓለምን ለሁከትና በጥብጥ እንደሚዳርጉም ይታወቃል። የፌስቡክ ቦርድ ያሳለፈው ውሳኔ በዩናይትድ ስቴትስ ህግ አውጪዎች መሀል የተደበላለቀ ስሜት ፈጥሯል። ወግ አጥባቂዎቹ ትራምፕ ከፌስቡክ ውጭ መደረጋቸውን ሲኮንኑ፣ ሌሎች በቋሚነት ሊታገዱ ይገባ ነበር ይላሉ። ትራምፕ በውሳኔው ላይ አስተያየታቸውን ባይሰጡም ሮብለት በአዲሱ ድረ ገጻቸው አማካኝነት የቴክኖሎጂ ኩባንያዎችን ነቅፈዋል። የዓለም መሪዎች በፌስቡክ ገጾቻቸው ላይ የሚያስተላልፏቸው መልእክቶች ምንም ያክል አወዛጋቢ ወይም ሳሳቱ ቢሆኑ ባላቸው የፖለቲካ አቋም ምክንያት ብቻ ተፈላጊ ዜና አድርጎ መቁጠር መቀየር ያለበት ጉዳይ እንደሆነ የፌስቡክ ቦርድ በዋናነት አጽንዖት ሰጥቶ መናገሩን የቦርዱ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ያስረዳሉ። ይሄ ተፈላጊ ዜና የመሆን ጉዳይ ወይም አንድ ጽሑፍ ፌስቡክ ላይ ለመቀመጡ ተፈላጊ ዜና መሆኑ ብቻ እንደ ምክንያት በመቅረቡ ጉዳይ ላይ እኛ እያልን ያለነው ሚዛናዊነት ይኑር ከተባለ በዋናነት ቅድሚያ መሰጠት ያለበት የሰዎችን ደህንነት መጠበቅ ላይ ነው። ጥላቻና ጽንፈኝነትን ለማጥፋት የተቋቋመው ዓለም አቀፍ እንቅስቃሴ ፕሬዝዳንት ዌንዲ ቪያም ለዓለም መሪዎች የተለየ አካሄድ መኖር የለበትም ይላሉ። በዓለማችን ላይ ያሉ አብዛኞቹ ፖለቲከኞች የተለያዩ ህጎችን አይፈልጉም። ምክንያቱም ዓላማቸው ዴሞክራሲን ማሳነስ ወይም አንድን ማህበረሰብ መጥፎ አድርጎ ማቅረብ አይደለም። ቪያ አክለው የፌስቡክ ቦርድ ያሳለፈው ውሳኔ ጠንካራ ህግ ለማውጣት ወደፊት አንድ እርምጃ የሚያራምድ ነው ይላሉ። በተለይ ፌስቡክ ያልዳበረ ዲሞክራሲ ባለባቸው ሀገራት ውስጥም የሚንቀሳቀስ እንደመሆኑ መጠን ህጉ በጣም አስፈላጊ ነው። በፖሊሲያቸው ዙሪያ የተሰጡትን ምክሮች በደንብ አጢነው ሊያያቸው ይገባል። የእኛን ድርጅት ጨምሮ በርካታ የሲቪክ ማህበራት ለረዥም ጊዜ ስንናገር የነበረውም ይህንኑ ነው። ነገር ግን ሰሚ ባለማግኘታችን ሰዎች ሞተዋል፣ ዴሞክራሲ ተጎድቷል። እሴቶቻችን ብለው ባስቀመጧቸው መመሪያዎች መሰረት መስራት አለባቸው። አሁን ኳሱ ተንከባሎ ተመልሶ በፌስቡክ መሬት ላይ ሆኗል የፖለቲካ አመራሮች ተጽዕኖ ፈጣሪዎችና በዓለም ዙሪያ ያሉ 2.8 ቢሊየን ተጠቃሚዎች የማህበራዊ ትስስር ሚዲያው ለውጦች ያደርግ እንደሆን ለማየት እየጠበቁ ነው በቲና ትርነህ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ